የመነቃቃትና የመለወጥ የወንጌል ጥረት ፕሮግራም ለመጪው አንድ ወር በተከታታይ ከጠዋቱ ዐሥራ ሁለት ሰዓት ተኩል እስከ አንድ ሰዓት በየምሽቱ ከሁለት ሰዓት እስከ ሁለት ሰዓት ተኩል ይተላለፋል። ይህን ዝግጅት በቤተሰብ በቤተ ክርስቲያንና በጎረቤት በመሰባሰብ በመስማት መነቃቃትና ተሐድሶ እንዲሆንላችሁ፣ በተጨማሪም አዳዲስ ነፍሳትን በማደም ጌታን እንዲቀበሉ በማድረግ ሁላችሁም ትባረኩ ዘንድ እናድማችኋለን። ለሚኖራችሁ ጥያቄና አስተያየት በመልእክት ሳጥን ቁጥር 145 በስልክ ቁጥር 0910 82 81 82 ብትደውሉልን ልናስተናግዳችሁ ዝግጁ ነን። በዚህ ፕሮግራም ጌታን የሚቀበሉትን ብታሳውቁን ክብሩ ለጌታ ይሆናል። በጌታ የተወደዳችሁ የእግዚአብሔር ወገኖች ሰላም ለናንተ ይሁን። በዚህ ስፍራ ፕሮግራሙን የምትከታተሉ እንዲሁም በየቤቶቻችሁ ሆናችሁ በሆብ ቻነል የምትከታተሉን ወገኖቻችንን እንደገና እግዚአብሔር ረድቶን አብረን እንድንሆን ስለፈቀደልን እግዚአብሔርን እያመሰገንን እንኳን አብራችሁን ሆናችሁ ማለት እወዳለሁ። ዛሬ ሶስተኛ ቀናችን ነው እንደምታውቁት። ስለዚህ በዚህ በያዝነው አስራአራት ቀን ፕሮግራም ውስጥ የሶስተኛ ቀን ፕሮግራማችንን ከኛ ጋር ለተከታተሉ ያላችሁትን ሁሉ እግዚአብሔር ይባርካችሁ ማለት እወዳለሁ። ልጆች እህታችን ምስጋና በምታቀርበው ፕሮግራም እየተባረካችሁ እንዳላችሁ አምናለሁ። ሌሎቻችን ደግሞ ሲስተር ታሪኳና ፓስተር ተመስገን እያስተላለፉልን ባሉ መልእክቶች የተባረክን እንደሆነ አምናለው በዝማሬም እንደዚሁ እየተባረካችሁ እንደሆነ ተስፋ አደርጋለሁ። ዛሬም እንደዚሁ እነዚሁ ፕሮግራሞቻችን ይቀጥላሉ። ጸሎት ከተደረገልን በኋላ በተለመደው ቅደም ተከተል መሰረት ፕሮግራማችን ይቀጥላል። ጸሎት እናደርግና ወደ ፕሮግራሞቻችን እንገባለን። በያላችሁበት ጌታን በመጋበዝ አብራችሁን ጸሎት እንድታደርጉ እጋብዛችኋለሁ። እንጸልያለን። የዘላለም አምላክ እግዚአብሔር ሆይ እናመሰግናለን። ክብር ለስምህ ይሁን። እንደገና ደግሞ ከትላንት ወደ ዛሬ አሻግረህን፣ ዛሬ ደግሞ ጌታ ሆይ የዚህን ምሽት አገልግሎት እንድንሳተፍ እድሉን ስለሰጠህን፣ በጤንነት ስለተገኘን ጌታ ሆይ ለዚህም እንባርካለን። እነሆ የዚህን ምሽት አገልግሎት ለመካፈል ያስቻልከን አንተ ነ ቀኑን በሰላም የጠበቅከን አንተነ በሕይወታችን በሕይወታችን ካለው ከተለያየ ውጣ ውረድ በመጠበቅ ለዚህ ሰዓት ያበቃህን አንተነ እግዚአብሔር ሆይ ለዚህ እያመሰገንን የዚህን ምሽት ፕሮግራም ደግሞ ስንካፈል በሁሉ እንድትባርከን ደግሞ እንለምናለን። ጌታ ሆይ ምድራችንን ባርክ፣ ሀገራችንን ባርክ። እግዚአብሔር አምላክ ሆይ በዚህ ክፉ ዘመን ውስጥ የአንተ አምላካችን ጥበቃ ከልጆችህ እንዳይለየን ጌታ ሆይ እንደ ቃል ደግሞ በአጋንንት ስራ ላይ ከአሸናፊዎች በላይ እንድንሆን በተለያዩ ነገሮቻችን ላይ ከአሸናፊዎች በላይ እንድታደርገን ጌታ ሆይ ፈቃድ ይሁን። የዚህን ምሽት አገልግሎት ላንተ ሰጠን፣ ክበርበት። በእያንዳንዱ አገልግሎት ውስጥ እለፍ፣ ፈቃድህንም አሳየን፣ ሐሳብህን ግለጽልን። ጌታ ሆይ ወደ አንተም ያስጠጋንን ነገር እንድትናገረን ፈቃድ ይሁን። ስለ ሰማን ተባረክ። በኢየሱስ ክርስቶስ ስም አሜን። ፕሮግራሞቻችንን በቅደም ተከተላችን መሰረት እንቀጥለዋለን። ሁላችሁም በፕሮግራሙ እንድትባረኩ ጌታም ደግሞ ለልባችሁ እንዲናገር ይሄ ጸሎታችን ነው። ፕሮግራሞቻችን ይቀጥላሉ። ጌታ ይባርካችሁ። እግዚአብሔርን ጋር ከን እናመሰግነዋለን። ዛሬ አብረን የምናየው የቤተሰብ ትምህርት ስለ ገንዘብ ነው። ገንዘብ የብዙዎች ቤተሰብ ደህንነት ወይ ደግሞ ጤንነት በገንዘባቸው አወጣጥና አጠቃቀም ላይም የተመሰረተ ይሆናል እና አንዳንዴ ወጪዎች ሲመጡ ላብላብ የሚለን ከሆነ እንዲሁም ደግሞ የምንጨናነቅ፣ ሌሊቱን በጭንቀት የምናሳልፍም ከሆነ ስለገንዘብ አወጣጣችን ትንሽ ቆም ብለን ማሰብና እቅድ ማውጣት ያስፈልገናል እና ለዚህ ደግሞ ትክክለኛውን አካሄድ አብረን የምንመለከት ይሆናል። አንደኛው የቤተሰብን የገንዘብ አወጣጥን በጀትን እንትን ማድረግ ነው ማስተካከል ነው። በጀት እቅድ ያስፈልጋል። ያ እንዴት ነው የሚሆነው? ገቢያችን ከወጪያችን ጋር ሲነጻጸር የገቢያችን ልክ በዛ ብሎ የወጪያችን ልክ ደግሞ አነስ ማለት አለበት። በዚያ በአቅም መኖርን መልመድ አለብን እና ለዚህ ደግሞ የሚረዱን አንደኛ የመጀመሪያው ነገር ሁሌም በሕይወታችን ጸሎትን ማስቀደም መርሳት የለብንም እና ጸሎትን በገንዘብ አወጣጣችን፣ አጠቃቀማችን ዙሪያ እግዚአብሔር ጥበብ እንዲሰጠን ልንጸልይ ያስፈልጋል። ሌላው ደግሞ መጽሐፍ ቅዱስ ስለ ጸሎት አምስት መቶ ጊዜ ያህል ጥቅሶች ይገኛሉ በመጽሐፍ ቅዱሳችን። ከዛ ደግሞ ስለ እምነት ደግሞ አምስት መቶ ጊዜ ያህል ተጽፎ እናገኛለን። ነገር ግን ስለ ንብረት፣ ስለ ገንዘብ ከሁለት ሺህ ጊዜ በላይ ተጽፏልና ይሄንን ይህንን እነዚህ መጽሐፍ ቅዱሳዊ ፍትላችሁ በረከትንም አትረፍርፌ ባላፈስላችሁ በዚህ ፈትኑኝ ይላል የሰራዊት ጌታ እግዚአብሔር ይላልና እሱ ከሰጠን ከአስር ከአስሩ ከመቶ አስሩን መመለስን እንዲሁም ደግሞ ማመስገንን መልመድ መቻል አለብን እና ይህንን በማድረጋችን ብዙዎቻችን ተባርከንበታል እና ደግሞ ይህንን ልምምድ ያላደረግን ሰዎች እንድንለማምድ ደግሞ እንጋብዛቸዋለን እና ለመጨረሻ ለመጨረስ ያህል አራት ነጥቦችን በገንዘብ ዙሪያ ያለውን ለማስቀመጥ አንደኛ፣ ከሚያገኙት ያነሰ ወጪ ያውጡ። ሁለተኛ ደግሞ ዕዳ ውስጥ ከመግባት ተቆጠቡ። እንደውም በትንቢት መንፈስ ጽሑፍ ስናወራ እንደ ለምጽ ነው የሚለው ዕዳን ብድርን፣ እንደ ለምጽ ሽሹት ይላል እና ዕዳን በፍጹም ራሳችንን ማበረታታት የለብንም። በሚቻል ጊዜ ደግሞ የተወሰነ ገንዘብን ቁጠባን መልመድ። ሌላው ደግሞ የረጅም ጊዜ ግቦችን ያስቀምጡ ይላል እና ጸሎታችንን እንዳንረሳ ጌታ ሆይ በገንዘቤና በሁሉም የሕይወት ክፍሌ ውስጥ ላስቀምጥ እፈልጋለው በማለት እግዚአብሔርን እንዲያስቀድሙ በዚህ ምሽት እጋብዛቸዋለሁ። እግዚአብሔር ይዋርካቸው። በክርስቶስ ኢየሱስ የተወደዳችሁ እዚህም ሆናችሁ እንደዚሁም ደግሞ በሆፕ ቻነል ኢትዮጵያ ቤታችሁ ሆናችሁ ይህንን የእግዚአብሔርን ቃል የምትከታተሉት ውድ ወገኖቼ የእግዚአብሔር ሰላም ባላችሁበት ሁሉ ይብዛላችሁ። እዚህ የተገኛችሁም እንኳን ደህና መጣችሁ ለማለት እወዳለሁ። በዚህ ሁለት ሳምንት ውስጥ ከአሸናፊዎች በላይ በሚል የእግዚአብሔርን ቃል እውነት እናጠናል። ስለዚህ ሁል ጊዜ ተዘጋጅታችሁ ይም ፕሮግራም እንድጠብቁ እንድትማሩ በእግዚአብሔር ፍቅር እንጋብዛችኋለን። ዛሬ አብረን የምንመለከተው ጠላታችንን እንዴት ማሸነፍ እንችላለን በሚል ርዕስ ይሆናል። ጠላታችንን እንዴት ማሸነፍ እንችላለን? ጸሎት በማድረግ ወደዚህ ቃል እንገባለን። እንጸልይ። ፈጣሪ፣ ንጉሳችን፣ ሕያው እግዚአብሔር አምላካችን በምድር ሳላችሁ መከራ አለባችሁ ብለህናል። ጠላታችን ዲያብሎስ የሚውጠውን እንደሚፈልግ አንበሳ ዙሪያችሁን ዞሮ ያጓራል ብለህ ተናግረህናል። ነገር ግን አንተ ደግሞ አሸናፊ ስለሆንክ እናመሰግንሃለን። በአንተ ድል ስላለን እናመሰግንሃለን። ጌታ ሕይወታችን በቃልህ የተቀኘ እንዲሆን በመንፈስህ እንድትሞላን የልብህ ሰዎች እንድታደርገን ፈቃድ ይሁን። ይህ ቃል ጌታዊ ሲነገር መንፈስህ ይናገረን፣ ጸጋህ ይብዛልን። ክብር፣ ውዳሴ፣ ምስጋና ለአንተ ለአምላካችን ብቻ ይሁን በጌታ በኢየሱስ ስም አሜን። ወገኖቼ ዛሬ በምድር ላይ ሰዎች ብዙ ጊዜ ክፉ መናፍስትን የሰይጣን አሰራርን በመፍራት ይጨነቃሉ፣ ይርዳሉ። ዛሬ ብዙ ጊዜ የሚታዩ ፊልሞችን ብንመለከት ሰው ከሰው ጋር መጣላት ብቻ ሳይሆን አክሽን ፊልሞቹ የሚያሳዩት አንዳንዴ ከአጋንንት ጋር አንዳንዴ ከቫምፓይርስ ከሚባሉት ጋር ከሰይጣን ኃይላት ጋር ያለውን ጦርነት ለማሳየት ይሞክራሉ። በዚህ ጉዳይ ላይ ብዙ ጊዜ ሁለት ጽንፍ ነው ያለው። የመጀመሪያው ጽንፍ ሰይጣን የሚባል የለም፣ የሰይጣን አሰራርም የለም፣ የሰዎች አእምሮ ያመነጨው ፍርሃት ነው ብለው የሚያስቡ ሰዎች አሉ። ሰይጣን ይህንን በጣም ነው የሚወደው። ደስ ይለዋል ሰዎች እርሱ እንደሌለ ካመኑ የፈለገውን ሊያደርግ እድል አለው ማለት ነው። እርሱ መኖሩን ያላመኑ ሰዎች እግዚአብሔርም የለም ብለው ወደ ማመን ነው የሚሄዱት። ስለዚህ ደስ ይለዋል። አለ ብለህም ብታምንም ወይም ሰይጣን የለም ብለህም ብታምን እርሱ ስራውን ከመስራት ጥፋቱን ከማድረግ ወደኋላ አይመለስም። ሌላኛው ጽንፍ ደግሞ ጤናማ ያልሆነ ከልክ ያለፈ ስለ ሰይጣን ሁሌ ማወቅ መፈለግ፣ በፍርሃት መዋጥ፣ ሁሌ ስለ እርሱ ማውራት፣ ከእግዚአብሔር ትልቅነት ይልቅ ስለ ሰይጣን ተንኮለኝነት፣ ስለ ክፋቱ፣ ስለ ጥፋቱ፣ ስለ ማስፈራቱ ማውራት ይህም ሌላ ጽንፍ ነው። ነገር ግን የእግዚአብሔር ሰው በዚህ ምድር ሲኖር የክፋት ኃይላት የሰይጣን መናፍስት የሚያደርጉበትን ተጽዕኖ እንዴት መቋቋም እንዳለበት መጽሐፍ ቅዱሳችን በግልጽ ያስተምረናል። ዛሬ ምሽት ማርቆስ ምዕራፍ አምስት የማርቆስ ወንጌል ምዕራፍ አምስት ከቁጥር አንድ እስከ ሰባት በማንበብ ነው ምን ጀምረው የማርቆስ ወንጌል ምዕራፍ አምስት ከቁጥር አንድ እስከ ሰባት ባህሩን ተሻግረው ገርሴኖን ወደ ተባለ አገር መጡ። ኢየሱስ ከጀልባ እንደወረደ እርኩስ መንፈስ ያደረበት ሰው ከመቃብር ቦታ ወጥቶ ሊገናኘው ወደ እርሱ መጣ። ይህ ሰው በመቃብር ቦታ ውስጥ የሚኖርና ማንም በሰንሰለት እንኳን ሊያስረው የማይችል ነበር። ብዙ ጊዜ በእግር ብረትና በሰንሰለት ይታሰር ነበር። ነገር ግን የእጅ ሰንሰለቱን ይበጥስ፣ የእግር ብረቱንም ይሰብር ነበር። ማንም ይዞ ሊያቆየው የሚችል አልነበረም። በመቃብሮቹና በተራሮቹ መካከል ቀንና ሌሊት እየተዘዋዋረ በመጮህ ሰውነቱን በድንጋይ ይቆራርጥ ነበር። ይህም ሰው ኢየሱስን ከሩቅ ባየው ጊዜ ወደ እርሱ ሮጦ ከፊቱ ተንበርክኮ ሰገደለት። በታላቅ ድምፅም ጮሆ አንተ የልዑል የእግዚአብሔር ልጅ ኢየሱስ ሆይ ከእኔ ምን አለ? እንዳታሰቃየኝ በእግዚአብሔር ይዥሃለው አለው ይላል። ወገኖቼ በዚህ ምድር ላይ ስንኖር በታላቅ ተጋድሎ ውስጥ ነው ያለ ነው። መጽሐፍ ቅዱሳችንን ከዘፍጥረት ጀምረን እስከ ራዕይ ድረስ ስናነብ ተጋድሎ እንዳለ፣ ውጥረት እንዳለ፣ ጦርነት እንዳለ፣ በክፉ እና በደግ መካከል፣ በሰይጣን እና በእግዚአብሔር መካከል ከፍተኛ ጦርነት እንዳለ እንመለከታለን። ምድራችን ከፍተኛ ተጋድሎ ውስጥ ነው የምትገኘው ዛሬ ከፍተኛ ተጋድሎ ውስጥ እግዚአብሔር ህዝቡን ሊያድን ይፈልጋል። ፍትሕ እንዲኖር ይፈልጋል። ሐቅ እንዲኖር ይፈልጋል። ሰዎች ወደ እውነት እንዲመጡ ይፈልጋል። ድሆች እንዲረዱ ይፈልጋል። ሰይጣን በሌላ ጎኑ ደግሞ ሰላም እንዳይኖር ይፈልጋል። በሽታ እንዲሰራፋ ይፈልጋል። ጥላቻ እንዲበዛ ይፈልጋል። ስግብግብነት፣ ራስ ወዳድነት እንዲበዛ ይፈልጋል አንዱ አንዱን ለማጥፋት እንዲሰራ ይፈልጋል። መላእክቱን ያሰማራል። በመናፍስቱ የሚችለውን ሁሉ ያደርጋል። ምክንያቱም ስራው ማጥፋት ስለሆነ። ነገር ግን ወገኖቼ፣ የዚህ ሁሉ መንስኤ ምንድን ነው? ምንድን ነው የዚህ ሁሉ ጦርነት፣ የዚህ ሁሉ ተጋድሎ መንስኤው ምንድን ነው? በእግዚአብሔር ቃል መሰረት እግዚአብሔር ሰማይንም ምድርንም ሲፈጥር ፍጹም ሰላም የሞላበት ፍቅር የተንሰራፋበት እግዚአብሔር የከበረበት ፍጥረት ነበር የፈጠረው። ነገር ግን ያ ሁሉ ችግር የተጠነሰሰው በዲያብሎስ አእምሮ ውስጥ ነው፣ በሉሲፈር አእምሮ ውስጥ ነው። ሉሲፈር ሲፈጠር ምንም እንከን የለሽ መልአክ ነበረ። ትልቅ ቦታም የተሰጠው ነበረ። እግዚአብሔርን የሚያገለግል ነበረ። ከክሩቦቹ አንዱ ነበረ። ወደ እግዚአብሔር ዙፋን በጣም ተጠግተው እግዚአብሔርን የሚያገለግሉ ክብሩን፣ መልካምነቱን የሚሰግደው ወድቀው የሚሰግዱለት ከነኛ መላእክት መካከል ነበር። ነገር ግን በሚያሳዝን መልኩ ከየት መጣ ሳይባል ክፋት በልቡ መመንጨት ጀመረ። በእግዚአብሔር መቅናት ጀመረ። እንደ እግዚአብሔር ካልሆንኩ አለ። በባህሪ ሳይሆን፣ በትህትና ሳይሆን፣ በመልካምነት ሳይሆን በስልጣን እንደ እግዚአብሔር ካልሆንኩ አለ። ወገኖቼ ዛሬ በምድራችን ላይ የሚደረጉት በየትኛውም ስፍራ ያሉት ጦርነቶች የስልጣን ጦርነቶች ናቸው። የኔ እበልጣለሁ ጦርነቶች ናቸው። የኔ ከፊት መሆን አለብኝ የሚል ጦርነቶች ናቸው። ሰው ገንዘብ የሚያሰባስበው ኃይሉን አጠናክሮ አንዱን ለመግዛት ነው። መሳሪያ የሚገዛው ወታደር የሚያሰለጥነው አንዱ አንዱን ለመግዛት በሚደረግ ፍጥጫ ነው። ሩጫ ነው። ይበቃኛል አለማለት ነው። እግዚአብሔር ባስቀመጠው ስፍራ ሰው ስለማይረካ ሁሌ ይሮጣል። ሁሌ የበለጠ እግዚአብሔር ያላለለትንም ጭምር ይፈልጋል። ስለዚህ ጦርነት ነው። በቤተሰብ ውስጥ ጦርነት ነው። በመስሪያ ቤት ጦርነት ነው። በአብያተ ክርስቲያናት መካከል ጦርነት ነው። በመንግስት መስሪያ ቤቶች ጦርነት ነው። አንዱ አንዱ ላይ ረግጦ ማለፍ መፈለግ ነው። ሉሲፈር ውስጥ የጀመረ የክፉ ስራ ምልክቶች ናቸው። ነ ያ ምልክት እየቀጠለ ያ ስራ እየቀጠለ መሆኑን ያሳየናል። በሰማይ ከፍተኛ ጦርነትን አስነሳ ዲያብሎስ እግዚአብሔር ፍጹም የሆነ መልአክ ቢፈጥርም እንከን የለሽ መልአክ ቢፈጥርም፣ ነገር ግን ፈቃድ ያለው መልአክ ነው የፈጠረው። ቢፈልግ የሚታዘዝ ባይፈልግ ደግሞ የማይታዘዝ እግዚአብሔር፣ ሰውንም ሲፈጥር እንደዛ አድርጎ ነው የፈጠረው። የብዙ ሰዎች ጥያቄ እዚህ ላይ ነው። ለምንድን ነው እግዚአብሔር ሰይጣንን የፈጠረው? እያወቀ እንደሚወድቅ ያውቅ አልነበር? እግዚአብሔር ከመጀመሪያ እስከ መጨረሻ ሁሉን ያውቅ የለ? ሁሉን ማድረግ ይችል የለ? እርሱን ማስወገድ አይችልም? እርሱን ላለመፍጠር አይችልም ብሎ ያስባል። ወይም ሰውን ለምን በዛ መልኩ ፈጠረው? በኤደን ገነት ውስጥ ለምን ያቺን መልካምና ክፉን የምትለይ ዛፍ አስቀመጠ? ብለው ይናገራል። ወገኖቼ፣ እግዚአብሔር አምላክ ሰውን ሲፈጥር፣ መላእክትን ሲፈጥር ፍጹም ነፃነት ያላቸው አድርጎ ነው የፈጠረው። የማንም ባሪያ እንዲሆኑ አድርጎ አይደለም የፈጠረው። ሲያመልኩት በፍቅር በፍላጎት እንዲያመልኩት ነው የፈጠረው እንጂ ባሪያዎች አይደለም የፈጠረው። ወይም ሮቦት አይደለም የፈጠረው፣ በፈቃድ በፍቅር እግዚአብሔር ፍቅር ነው ይላል፣ ቃል በአንደኛ ዮሐንስ ላይ እግዚአብሔር ፍቅር ነው። ስራው ፍቅር ነው፣ ፍጥረቱ ፍቅር ነው፣ የሚያመልኩት በፍቅር ነው። ስለዚህ ሉስፈር ምንም ኃጢአት ያልነበረበት ፍጹም ነበር። ሌሎችም መላእክት እንደዚሁ ፍጹማን ነበሩ። ነገር ግን ሰይጣን በእግዚአብሔር ላይ በመነሳት የበለጠ ስልጣን በመፈለግ ሌሎቹንም መላእክት ማታለል ጀመረ። እግዚአብሔር ፍቅር እንዳልሆነ፣ እግዚአብሔር ጨቋኝ ነው ማለት ጀመረ። ዛሬም ብዙ ሰዎች በእግዚአብሔር ላይ ንዴት አላቸው። እግዚአብሔርን ከመውደድ ይልቅ እግዚአብሔር እንዲያደረገኝ እግዚአብሔር ስለ እኔ አያስብም፣ ለምን እንዲህ አደረገኝ፣ ለምን ቤተሰቤ እንዲሆነ ይላሉ። ወገኖቼ እግዚአብሔር በክፉ አይፈተንም ይላል ቃል፣ ማንንም ደግሞ በክፉ አይፈትንም። ክፋት የሚባል በእግዚአብሔር ዘንድ የለም። ሁሌ ሀሳቡ መልካም ነው፣ ደግ ነው እግዚአብሔር ከሰማይ እነኛ መላእክት ከሉስፈር ጋር ተባረሩ ይላል ራእይ ምዕራፍ 12 በምንመለከትበት ጊዜ ተባረሩ። ነገር ግን ወደ ምድር ከተባረሩም በኋላ ወደ ምድር ወደቁ። ጠላትነታቸው ግን አላበቃም፣ ክፋታቸው ግን አላቆመም። ነበር እግዚአብሔር ይህችም ምድር ሲፈጥራት ፍጹም ንጹህ መልካም የሆነች ምድር ነበር የፈጠረው አዳምና ሔዋን ፍጹማን ነበሩ በእግዚአብሔር ፊት ሁል ጊዜ የሚመላለሱ እግዚአብሔርን የሚወዱ ፊቱን በፈለጉ ሰዓት ሊያዩ የሚችሉ መልካም ሰዎች ነበሩ። ይሁን እንጂ ሰይጣን ፈተናቸው ከእግዚአብሔር ይልቅ እርሱን እንዲከተሉት እንዲመርጡት ፈተናቸው። እግዚአብሔር እኮ ለእናንተ መልካም አስብም የሚል ጥርጣሬ በልባቸው እንዲገባ፣ እግዚአብሔር እኮ ነፃነታችሁን ገድቦታል፣ የፈለጋችሁትን መብላት እንድትሉ እየፈቀደላችሁ አይደለም። ይህ ደግሞ ምክንያት አለው፣ ሴራ አለው፣ ከኋላ አለ። ዓይናችሁ እንዳይከፈት እንደ እግዚአብሔር እንዳትሆኑ ነው የሚፈልገው። እርሱ ራሱ መጀመሪያ እንደ እግዚአብሔር መሆን ነበር የፈለገው እናንተም አማልክት ናችሁ ማለት ነው የፈለገው። ተራ ፍጥሯን አይደላችሁም። ዓይናችሁ እኮ ቢከፈት እቺን እኮ ፍሬ ብትበሉ እግዚአብሔርን እኮ እምቢ ብትሉ፣ ዓይናችሁ ይከፈታል፣ እንደ አምላክ ትሆናላችሁ፣ ነፃነት ይኖራችኋል። አሁን ግን በግዞት ናችሁ ይላቸዋል፣ አላቸው። ወገኖቼ ሁለት ጥያቄ ነው ይቀረባል። ምርጫ ነው ይቀረበላቸው፣ ዲያብሎስ የሚለውን መስማት ወይም እግዚአብሔር የሚለውን መስማት። ዛሬም እነኚህ ሁለት ምርጫዎች በየቀኑ ለእያንዳንዳችን ይቀርባሉ። እግዚአብሔርን ቃል መስማት፣ እግዚአብሔርን መከተል፣ እንደ ቃሉ መመላለስ፣ ትእዛዙን፣ ህጉን መከተል አንድ ምርጫ ነው። አይ የምን የእግዚአብሔርን ህግ መከተል ነው የምን የእግዚአብሔርን ቃል መስማት ነው ለምን አልዝናናም? ለምን ነፃነቴን አጣለው? ለምን አልጠጣም? ለምን ከፈለግኩኝ ሴት ከፈለግኩት ወንድ ጋር አልተኛም? ብሎ በማሰብ የራስን ምርጫ በማድረግ ላይ እንገኛለን። ዛሬም ወገኖች፣ ሰይጣን ከዚህ ሁሉ በስተጀርባ አለ። በሚያሳዝም መልኩ አዳምና ሔዋን እግዚአብሔርን ከመምረጥ እርሱን ከመታመን እርሱን ከመስማት ሰይጣንን ሰሙ። ስለዚህ ራቁታቸውን ሆኑ፣ ከእግዚአብሔር ተለዩ፣ ጎራቸውን ለዩ፣ ወደ ሰይጣን መስመር ገቡ። በሚያሳዝን መልኩ ከዛ ጊዜ ጀምሮ ሰይጣን ዓለም የእኔ ነው ማለት ጀመረ። እኔ ነኝ በዚህ ምድር ላይ ስልጣን ያለኝ ማለት ጀመረ። ምን እንደሚያደርግ አሁን ያነበብነው በማርቆስ ምዕራፍ አምስት ውስጥ የተጻፈው የእግዚአብሔር ቃል ጥሩ አድርጎ ያብራራል። ቁጥር አምስት ላይ በአጋንንት መንፈስ ስለተያዘው ሰው ሲናገር በመቃብሮቹ እና በተራራዎቹ መካከል ቀንና ሌሊት እየተዘዋወረ በመጮህ ሰውነቱን ሰውነቱን በድንጋይ ይቆራርጥ ነበር ይላል። በመቃብር መካከል ያኖረዋል፣ በተራሮች መካከል ያኖረዋል። ከሰው ተራ አወጣው ራሱን ይቆራርጥ ነበር ሰላም አልነበረው ከፍተኛ የሰይጣን ቀንበር ስር ነበር ጭቆና ስር ነበር ይጮሃል ራቁቱን ነው አያርፍም ይሮጣል ወገኖቼ ስንቱ ዛሬ ያለረፍት ይሯሯጣል ስንቱ ጧት ተነስቶ ማታ ሲገባ ደክሞት ግን ሕይወቱ ከንቱ እንደሆነ እያየ ያጉረምርማል ከውጭ ሰላም የለው፣ ከቤት ሰላም የለው፣ ከራሱ ጋር ሰላም የለው፣ ከወገኑ ጋር ሰላም የለው፣ ከእግዚአብሔር ጋር ሰላም የለው፣ ከሰውም ጋር ሰላም የለው። ሰይጣን የሰዎችን ሰላም መንጠቅ ነው ስራው፣ ሐሳቡ። ይህ ሰው በርኩስ መንፈስ የተሞላ ነበር። ተስፋ ቆርጦ ነበር። በሰቀቀን ነበር የሚኖረው ህይወቱ ስቃይ ነበር። ሰይጣን ሁል ጊዜ የሚፈልገው ሰዎች ሲሰቃዩ ማየት ነው። ከሰውነት ተራ ሲወጡ፣ ሲጎሳቆሉ፣ በጥላቻ ሲሞሉ ማየት ነው። ሲገዳደሉ ማየት ነው። በድህነት ሲማቅቁ ማየት ነው። የሰይጣን ሐሳብ። ይህ ሰው እጁም እግሩም ቢታሰር በፍጹም የሚያስረው አልነበረም። ኃይለኛ ነበረ። እጆቹ በሰንሰለት ቢታሰሩ በውስጡ የነበሩት የአጋንንት መናፍስት ያን የብረት ሰንሰለት ሁሉ ይሰብሩ ነበር። እግሩ ይታሰርበት የነበረውን ሰንሰለት ይሰብሩ ነበር። ልብሱን እንዲለብስ አይፈቅዱለትም ነበር። ወገኖቼ ምናልባት ሁሉን በዚህ ቴሌቪዥን መስኮት መናገር ይከብድ ይሆናል። ነገር ግን አጋንንት ሰዎችን ምን ያክል እንደሚያዋርድ ብዙ ምስክር መስጠት ይችላል። ራቁታቸውን መሆን ብቻ ሳይሆን የሕይወታቸውን ማፍረስ ብቻ ሳይሆን የቅርብ ወገኖቻቸውን ለመግደል መሞከር ብቻ ሳይሆን ከሰው ተራ ወጥተው ሰው የማይበላውን እንዲበሉ እስከ ማድረግ ይደርሳል። በነበረን ቆይታ እንደተባረካችሁ ተስፋ እናደርጋለን። ቀጣዩን ክፍል ይዘን እንደምንቀርብ ቃል እንገባለን። ለሚኖራችሁ ማንኛው ማስተያየት የስልክ መስመራችንን 011551199 የውስጥ መስመር 242 ወይም 243ን የመልእክት ሳጥን ቁጥራችንን ዓለም አቀፍ አድቬንቲስት ሬዲዮ የፖስታ ሳጥን ቁጥር 145 አዲስ አበባ በማለት ደውሉልን፣ ጻፉልን ስንል ልናስተናግዳችሁ በደስታ በመጠባበቅ ነው። ጌታ ኢየሱስ ይባርካችሁ።